የአየር ንብረት ለውጥን ተከትሎ በኢትዮጵያ በተለያዩ ክልሎች የተከሰተውና 12 ሚሊዮን ሰዎችን የአስቸኳይ የምግብ እርዳታ ጥገኛ ያደረጋቸው ድርቅ እና መዘዙን ለመቋቋም ያስፈልጋል የተባለው የ1.4 ቢሊዮን ዶላር እርዳታ እየተጠባበቀ ባለበት ወቅት ከአንድ ወር በፊት የታየው አስከፊ የጎርፍ አደጋ የብዙዎችን ሕይወት በማጥፋትና ሌሎችን እጅግ ብዙዎችን በማፈናቀል ችግሩን አባብሰዋል። በዚህም የተነሳ የኢትዮጵያ መንግስትና ግብረሰናይ ድርጅቶች የሚያስፈልገውን የ እርዳታ ገንዘብ ለማግኘት ጥረታቸውን አጠናክሮ በመስራት ይገኛሉ። በእርዳታ እንዲቀርብ የተጠየቀው የገንዘብ መጠን በተመለከተ የተባበሩት መንግስታት ድርጅት የአስቸኳይ እርዳታ አስተባባሪ መስሪያ ቤት ኦቻ ከኢትዮጵያ መንግስት ጋር በመሆን ባደረገው ክለሳ የገንዘብ መጠን ከ1.4 ቢሊዮን ዶላር ወደ 1.52 ቢሊዮን ዶላር ከፍ ማለቱን ትላንት ባወጣው ዘገባ አመልክቷል። ከተጠየቀው ገንዘብ መካከል እስካሁን 831 ሚሊዮን ዶላር ብቻ ከኢትዮጵያና ለጋሽ ሀገሮች እንደተገኘ አ ክሎ አስታውቋል። ለእርዳታ የሚያስፈልገው ገንዘብ አሁን ወደ አንድ ነጥብ አምስት ከፍ ያለበት ምክንያት የኢትዮጵያ የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ምትኩ ካሳ እንደሚከተለው አስረድተዋል። ይሄ አንዳንድ ለምሳሌ ያህል ትልቁ ጭማሪ ዘር አቅርቦት ነው። የዘር አቅርቦት እንደምታውቀው በቀጣይ ክረምት ዝናብ በሚዘንቡበት ሰዓት ዘጠና ፐርሰንት የአገሪቱ የግብርና ምርት የተመሰረተው በመህር ዝናብ ላይ ስለሆነ ባለፉት ሁለት ተደጋጋሚ ዝናብ ወቅቶች በበልግና በምህር አብዛኛው አርሶ አደር የዘር አቅርቦት የሚሆነውን እህል ያጣ ስለሆነ ለእሱ ድጋፍ የሚሆን ነው በዋናነት ትልቁን ድርሻ የሚይዘው ብሮ ሁለታ ደግሞ የተመጣጠነ ምግብ ከማቅረብ አኳያ ለእሱም ተጨማሪ ገንዘብ ስለሚያስፈልግ፣ ሁለተኛው እሱ ነው። ሶስተኛው ደግሞ ከእንስሳት ጤና አገልግሎት ጋር በተያያዘ በተለይም አሁን ከጎርፍ አደጋው ጋር ተያይዞ እንደዚሁም ከድርቁ ጋር በተዳርበቱ አደር አካባቢ የነበረውን የጤና አገልግሎት ከማጠናከር ጋር ተያይዞ ክትባት አገልግሎት ለመስጠት እንድቻ ጠየቁ ናቸው። እነዚህ ልዩነቶቹ የኢትዮጵያ መንግስት ትልቁን ድርሻ እየተወጣ እንዳለ ተደጋግመው ቢነገርም የለጋሽ ሀገሮች ተሳትፎ ጥቂት እንደነበረ ተዘግቦ ነበር። ኮሚሽነር ምትኩ ያ ተቀይሯል ይላሉ። እንግዲህ እንግዲህ አነሳሱ ላይ ቀዝቃዛ የነበረው ቀዝቃዛ የነበረው ለበደው ቀዝቃዛ ነው ከተባለ ያው በመካከለኛው ምስራቅ ጉዳይ ላይ ሁሉም በመወጠራቸውና ትኩረት መስጠታቸው የተፈጠረ ነው። ከጊዜ ወደ ጊዜ ግን መሻሻሎች አሉ እና እነዛ መሻሻሎች በመኖራቸው የተነሳ ወደ ሀምሳ አንድ ፐርሰንት አካባቢ ተሰብስቧል። አሁን ከአንድ ነጥብ አገኒስ ዋን ፖይንት ፎር ቢሊየን ሻነት ወደ ሀምሳ አንድ ፐርሰንት ተከት ሰብስቧል። ያው ቀሪ አርባ ዘጠኝ ፐርሰንቱን በቀጣይ አመት ስለሆነ ያንን አርባ ዘጠኝ ፐርሰንቱ በሚቀጥለው አሴስመንት ውጤት መሰረት፣ ቅድም በጠቀስኩት ውጤት መሰረት ተመልሶ የሚስተካከል ይሆናል። ኦቻ በዘገባው እንዳመለከተው ድርቁ ላይ ተደርቦ የመጣው የጎርፍ አደጋ ያስከተለውን ችግር ለመቋቋም የኢትዮጵያ መንግስት እየሰራ ያለውን በብሔራዊ የአደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ኃላፊ አቶ ደበበ ዘውዴ እንዲህ ያብራሩታል። ህብረተሰቡ በጎርፍ ተጠቂ ከሆኑ ቦታዎች ላይ የማንቀሳቀስም ስራ ይሰራል። ስናንቀሳቀስ እንግዲህ ለዚያ ህብረተሰብ የሚያስፈልገውን የመጠለያ እና የምግብ ሁኔታ የማቅረብ አሉ። የጎርፍ አደጋውን ተከትሎ የሚከሰቱ የእንስሳት በሽታዎች፣ በሰውም ላይ ሊደርስ የሚችለው የጤና እክልን እንዳያስከትል ከጤና ከሌሎችም ሴክተር መስሪያ ቤቶች ጋር ተባብረው የመስራት አለ። በክረምት ወቅቶች የተጎዱ ማሳዎችን በመገልበጥ ፈጥኖ በሚደርሱ ሰብሎች መተካት ይህም ስራ ይሰራል። ውሃ የማቋር ባህሪ ባላቸው አፈር አይነቶች ላይ ውሃ ተኝቶ በሰብልና በግጦሽ መሬት ላይ ጉዳት እንዳያደርስ ትርፍ ውሃን የማስወገድ ሁሉ ስራ እየተሰራ እንዳለ ነው መገልጽለን እንደ ኦቻ ዘገባ ሶስት ነጥብ ስድስት ሚሊዮን ሰዎች አስቸኳይ የጤና እርዳታ፣ እንዲሁም የበልግ ወይም የክረም ዝናብ በሚጀምርበት ጊዜ አምስት ነጥብ ስድስት ሚሊዮን ገበሬዎች አስቸኳይ የእህል ዘር ያስፈልጋቸዋል።